ኢትዮጵያ ውስጥ እየተካሄደ ያለው ለውጥ እስካሁን ያስገኘውን ውጤት አቃለው ማየት እንደማይገባ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። አቅላይነት የሚተጉ ሰዎችን ያሰንፋል ያሉት ዶክተር አብይ ለተገኙ ውጤቶች ደግሞ ተገቢውን እውቅና መስጠት እንደሚገባ አበክረው ተናግረዋል። እስክንድር ፍሬው ቀጥል ከመጋቢት እስከ መጋቢት በአራት ኪሎ ቤተ መንግስት ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ እነሆ አንድ ዓመት ሊሞላቸው ነው። ተስፋ በጠፋበት፣ ፍጥጫ በነገሰበት፣ ግራ መጋባት ቦታውን በያዘበት በዚያ ወቅት የመጡት መሪ የተሰጣቸው ኃላፊነት ክብደት ግልጽ ነበር። መጋቢት 24 ያደረጉት የባለ ሲመት ንግግር ግን የተበላሸውን እንደሚያስተካክሉ፣ የተጣመመውን እንደሚያቃኑ፣ የተበተነውን እንደሚሰበስቡ እምነት እንዲጣልባቸው አደረገ። ስለ ኢትዮጵያዊነትና የቀጠለ ጥንካሬው በተደጋጋሚ ያነሱበት ንግግር ያገኘው ተቀባይነትም ግልጽ ነበር። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች፣ ስናልፍ አፈር ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር፣ ኢትዮጵያዊ ስንሞት ደግሞ ኢትዮጵያ እንሆናለን። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት መምህርና የንግግር አጻጻፍ ባለሙያ ዶክተር ጌታቸው ድንቁ ከአንድ ዓመት በፊት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የጠቅላይ ሚኒስትሩን የመጀመሪያ ንግግር ገምግመው ነበር። ዛሬ ከአንድ ዓመት በኋላ በድጋሚ አነጋግሬያቸዋለሁ። ከመጋቢት 24 ቀን ጀምሮ የተደረጉት የጠቅላይ ሚኒስትሩ ንግግሮች ወጥነት እንዳላቸው በተግባርም መዛነፍ እንደማይታይ ነው የሚያምኑት። ምንድ ነው ሰዎች የዛን ጊዜ በጉልህ አንስተው ሲያበቁ ኢትዮጵያና ኢትዮጵያዊነትን በኋላ እየደከመ መጣ የሚል ነገር አለ። ግን እኔ ብዙ አልስማማም። ቶሎ ብሎ ወደ አንድ አመለካከት ለመሄድ የመፈለግ ነገር፣ ቶሎ የማድነቅ ቶሎ የመተቸት ፍላጎት ካልሆነ በስተቀር አንዳንድ ሰዎች የሚያሳዩት ለምሳሌ ማህበራዊ ሚዲያውን አስመልክቶ በወጣ ጽሁፍ መግለጫ በጣም አጭር መግለጫ ነች። በዛች ውስጥ እንኳን አስራ ስምንት ጊዜ ያህል ኢትዮጵያ ኢትዮጵያውያን የሚል ነገሮች ተጠቅሰዋል እና ይሄ ይሄን ነገር አልተውትም አልጣሉትም ባይ ነኝ እኔ። በመሃል የነበሯቸውንም ንግግሮች በምናይበት ጊዜ ማዕቀፍ የሆነውን አስተሳሰባቸውን የሚያፈርስ ነገር አላየሁበትም እና የአገሩን ሕዝብ የትኛውም ክልል ያለ፣ በየትኛውም ብሔር ብሔረሰብ ያለ፣ በየትኛውም የማህበራዊ ቡድን የተጠራ ሕብረተሰብ ሁሉ አገሩ እንደሆነች፣ አገሩ እንደሚያገባው፣ የለውጡ አካል መሆን እንዳለበት፣ ሁሉንም አንድ ላይ የሚያመጣ አይነት ነገር ነው፣ በብዛትም አየው። እዛው ንግግር ላይ እንቆይና ማህበራዊ ሚዲያን አስመልክተው በጽሁፍ ባወጡት ንግግር ላይ ዶክተር ጌታቸው እርስ ም እንዳሉት መጨረሻ ላይ እንዲያውም ምን ይላል፣ ኢትዮጵያ ሁላችንንም በኩልነት ማገልገል አለባት። ይህ አቋማችን ነበር፣ አሁንም በጽኑ እናምንበታለን ብለው ነ ያጠቃለሉት። እኔ በጣም ጥሩ አገላለጽ ነው በአይ ነኝ። አቋማችን ነበር፣ በጽኑ እናምንበታለን። ይሄ እንዲሁ በቀላሉ የሚሸረሸር አይደለም። ታዲያ ኮ ያመጡትም ለውጥ ተብሎ የሚታሰበው ትልቁ ይሄ ነው። ሌሎቹ በዚህ ማዕቀፍ ውስጥ ሆነው የሚሆኑ ናቸው። በጣም የሰውንም ልብ የገዛው እኮ ይሄ ነው። በፊት ፓርቲያቸውም እንደሚያምነው የኢህአዴግ መንግስት እንደሚያምነውም ለክልልና ለብሄር አስተሳሰብ የተሰጠው እና ለሀገራዊነት የተሰጠው ትኩረት በሚዛን በሚታይበት ጊዜ የበለጠ የነበረው የክልል የብሄር ማንነት ሌሎች ማንነቶች ላይ የተሰጠው ትኩረት ነው የሚል ነው። ስለዚህ ያንን የለወጠ አካሄድ ነው የሄዱት። ቋሜ ነበር አሁንም አልተለወጠም ማለታቸው ተገቢ ነው። እኔም ከዛ ጋር ነው መስማማው። ስናገር የነበርኩትም ነገር እሱ ነው አንድ እሱ ነው። ሁለተኛ ከሚዲያው ጋር በተያያዘ ለምሳሌ እሳቸው ወደ ስልጣን የመጡበትን ጊዜ ልበል ልውሰድ እና ብዙ ሰው ይመስለኛል ግር የተሰኘበት ስለ ሀገር ተስፋ መቁረጥ ስለ መንግስት እምነት ማጣት የነበረበት ሚዲያውንም አለማመን፣ በተለይም ደግሞ በመንግስት ሚዲያ የሚነገሩ ነገሮችንም አለማመን፣ አለመቀበል ነገሮች ነበሩ እና ተአማኒነቱን እያጣ የነበረበት ጊዜ ነው ሚዲያውን። ያ ምንድን ነው በመንግስት ጠበቅ ያለ እጅ እየተያዘ መምጣቱና አንድ አይነት ድምፀትን ብቻ የሚያስተናግድ የነበረ መሆኑ ነው። እሳቸው አንዱ ተስፋ የሰጡት ነገር የታሰሩት ጋዜጠኞችም ፖለቲከኞችም እንደሚለቀቁ ሚዲያው ክፍት እንደሚሆን ነጻ እንደሚሆንና ከነ ችግሮቹም እንኳን ቢሆን ለዲሞክራሲ አስተዋጽኦን በሚያደርግበት ሁኔታ ነጻነቱ እንደሚሰጠው እንጂ ትንሽ ኮሽ ባደረገ ቁጥር መንግስት ጣልቃ እየገባ የሚያሳቀቅና የሚያስደነግጥን ነገር እንደማያደርግ ቃል ገብተው ነበር። ይሄንን አላየንም። ለምሳሌ ሶሻል ሚዲያው ጋር እየደረሰ ያለው ነገር መንግስትን ብቻ ሳይሆን እንደ ኅብረተሰብም ያሳሰበን ደረጃ ደርሷል። ደግሞም በእኛ ሀገር ብቻ አይደለም፣ በሌሎችም ሀገራት ይሄ ከባድ አሳሳቢ ክስተት እንደሆነ ትናንትና እንኳን የኒውዚላንድ ጠቅላይ ሚኒስትር ወጥተው በሀገራቸው የሙስሊሞች ላይ የደረሰውን ግድያዎች ባወገዙበት ጊዜ የማህበራዊ ሚዲያውን ነው እንደ አንድ እንዲህ ያለ መጥፎ ሀሳቦች መጠንሰሻና መራመጃ መድረክ እንደሆነ አድርገው አውግዘው ማህበራዊ ሚዲያውን የሚያስተዳድሩም በማህበራዊ ሚዲያ ላይም ሀሳባቸውን የሚያስተላልፉም ሰዎች የተለየ ጥንቃቄና ኃላፊነት እንደሚያስፈልጋቸው ትኩረት እንደሚሻው ተናግረዋል። በግብፅም ይሄ በውይይት ላይ ያለ ጉዳይ እንደሆነ እንገነዘባለን። ምናልባትም ኬት እንደሰማሁት ባላስታውስም የሚቀጥለው የሀያዎቹ ባለጠጋ ሀገራት ስብሰባ በሚካሄድበት ጊዜ ማህበራዊ ሚዲያን እንዴት የበለጠ ኃላፊነት የሚሰማው እናድርገው፣ ወደ ግጭት፣ ወደ ጥላቻ፣ ወደ ክፋት የሚያመሩ ሀሳቦችን ሕብረተሰብን ለዛ የሚያነሳሱ ነገሮችን እንዳያራምድ እንዴት እናድርገው የሚለው አጀንዳ አንዱ ሆኖ ለውይይታቸው ሊቀርብ ይችል ይሆናል የሚል አንዳንዶች ግምታቸውን ሲያስተላልፉ ሁሉ ሰምቻለሁ። እና በቡድን ሀያ ሀገራት ስብሰባ ማለት ነው። በቡድን ሀያ ሀገራት እና ስለዚህ ኢትዮጵያ ውስጥ ደግሞ ፖለቲካው ራሱ ያለበት ሁኔታ የሽግግር ወቅት እንደመሆኑ ብዙ ተስፋዎች እንዳሉ ሁሉ አንዳንድ ደግሞ እንቅፋቶችም አሉ፣ ስጋቶችም አሉ። ስለዚህ ተስፋዎቹ ላይ ከማተኮር ይልቅ እነሱ እንዲጎለብቱና ፍሬ እንዲያፈሩ ከማገዝ ይልቅ ስጋት የሆኑት አካባቢዎች ላይ፣ ልዩነት የሆኑት አካባቢዎች ላይ በማተኮር በማህበራዊ ሚዲያው የሚራመዱ ሀሳቦች ለግጭት መንስኤ ሲሆኑ ይታያሉ። ታዲያ በዚህ በርግጎ ሲያበቃ መንግስት መጥፎ እርምጃ ሲወስድ አላየሁም። ትላንትም የተሰጠው መግለጫ ላይ ተነስቶ ሶሻል ሚዲያውን የማቋረጥ ሳይሆን ሁሉም ሰው እዛ ላይ እያስተዋለ የሚያደርገውን ነገር በኃላፊነት መንፈስ እንዲያደርገው የሚያሳስብ ጉዳይ ነው የሆነው እና ወደ ኋላ የመለሱት ነገር ብዙ የለም። በአዲስ አበባ ዩኒቨርሲቲ የታሪክ መምህርና የፖለቲካ ተንታኝ አቶ አበባው አያሌው ሌላው አስተያየት ሰጭ ናቸው። የአብይ ኢትዮጵያ ከተረከቧት አገር በተሻለ ወደፊት እየተራመደች እንደሆነ ያምናሉ። እንዳጀማመሩ ትልቅ ለውጥ ውስጥ እና የለውጥ ጎዳና ገብተን ነበረ ተራቢ በመጋቢት 24 አስራ ዘጠኝ አስር አይደለም ከዚያ በየአደባባዩ በየጎዳናው የሚታየው ወጣቱ ሆ ብሎ ተነስቶ መብቱን ሲጠይቅ የሚደረግ የነበረው እርምጃ በባህር ዳርም የተወሰደው፣ በአምቦ በተለያዩ አካባቢዎች የተወሰዱ አሳዛኝ ነገሮች ነበሩ። ከዚህ አኳያ ስናየው የአብይ ኢትዮጵያ በአንድ ዓመት ውስጥ ጥሩ እርምጃ አሳይታለች። አንደኛ የመብት መረገጥ እንደው ከሞላ ጎደል በመንግስት በኩል ቀርቷል። መንግስት ጋዜጠኛን አያስርም። ሀሳቡን የሚገልጽ ሰው አያስርም። አምጾ ወጥቷል፣ መብቱን ጠይቋል፣ የሚልን ህዝብ አሳደህ ብለው የሚል ነገር የለም እና ፈታ ያለ ህዝብ ሀሳቡን የሚያንሸራሽርበት መንግስት ላይም እና መንግስት ተቋማት ላይ እና ባለስልጣናት ላይም እጁን የሚቀስርበትና የሚናገርበትን ያ የተመቻቸ እንደው ልንለው ወደ ምንችል የፖለቲካ ሁናቴ ተቀይሯል። ይሄ አንድ ለውጥ ነው። አብይ አህመድ ሙሉ የስልጣን ዘመን ያገለገሉ፣ ለአመታት በጠቅላይ ሚኒስትርነት የቆዩ መሪ አይደሉም። ኢትዮጵያን መምራት ከጀመሩም ገና አንድ አመት ሊሞላቸው ነው። ወደ ስልጣን የመጡበት ጊዜ በኢትዮጵያ ታሪክ እንደሌላ ሌላ የለውጥ አጋጣሚ መወሰዱ ግን እያንዳንዷ እንቅስቃሴያቸው በትኩረት እንድትታይ ምክንያት ሆኗል። እናም የመጀመሪያው ዓመት እንዴት አለፈ? ጠቅላይ ሚኒስትሩ በትክክለኛ መንገድ ላይ የተጓዙ መሆኑን የሚገልጹት ተንታኞች ፈተናዎቹንና በአገሪቱ ላይ የተጋረጡ አደጋዎችንም አንስተዋል። በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ